የንጎክ ዲንካ ጎሳ የበላይ መሪ ኮል ደንግ ኮል የተገደሉት ከትናንት በስቲያ ቅዳሜ ከሱዳን ባለሥልጣናት ጋር ተወያይተው እየተመለሱ ሳሉ ነበር። በአካባቢው በከብት አርቢነትና በተንቀሳቃሽነት የሚኖሩት የምስሪያ ጎሳ አባላት በተባበሩት መንግስታት ድርጅት ባንዲራ ታጅቦ ይጓዝ በነበረ የሚስተር ኮል ዴንግ የልኡካን ቡድን ላይ ከፍተውታል በተባለው ድንገተኛ የደፈጣ ጥቃት ከራሳቸው ከጎሳው መሪ ሌላ የተባበሩት መንግስታት የሰላም አስከባሪ ኃይል አባል የሆነ አንድ የኢትዮጵያ ወታደር ተገድሎ ሌሎች ሁለት ኢትዮጵያውያን ወታደሮች መቁሰላቸው ታውቋል። የጎሳው መሪ ኮል ዴንግ ተሳፍረውበት የነበረው መኪና አሽከርካሪ መገደሉ ተነግሯል። አድራጎቱን ኢትዮጵያ የተባበሩት መንግሥታት ድርጅት የአፍሪካ ኅብረትና ዩናይትድ ስቴትስ አውግዘውታል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም አድራጎቱን እንደሚያወግዙ ያስታወቁት በትዊተር ገጻቸው ላይ በሰጡት መልእክት እንደሆነ ተገልጿል። የደቡብ ሱዳኑ የሱዳን ሕዝብ አርነት ጦር ኤስፒኤልኤ ቃል አቀባይ ኮሎኔል ፊሊፕ አጉየር በሰጡት ቃል የቅዳሜው አጋጣሚ የሚያሳየው በአካባቢው የሰፈረው የተባበሩት መንግሥታት ድርጅት የሰላም አስከባሪ ኃይል ስራውን በአግባቡ እየተወጣ አለመሆኑን ነው ሲሉ ወቅሰዋል። ዩኒስፋ፣ የመንግስታቱ ድርጅት የአብዬ የሽግግር የጸጥታ ኃይል ሁኔታውን እየተቆጣጠረ አይደለም። ይህ ብርቱ ውድቀት ነው። ይህ ደግሞ የአብዬ ሰዎች ወደ ቤቶቻቸው መመለስ እንዲችሉና እየተጠበቀ ያለው ውሳኔ ሕዝብም ችግር እንዳይገጥመው ለማድረግ መከናወን ያለበትን ተግባር አስመልክቶ ከአፍሪካ ኅብረትና ከመንግሥታቱ ድርጅት አፋጣኝ ግምገማ የሚያስፈልገው ጉዳይ ነው። የአፍሪካ ኅብረት ባወጣው ይፋ መግለጫ ግድያውን በጽኑ እንደሚያወግዝ አስታውቋል። የኅብረቱ ኮሚሽን ሊቀመንበር ዶክተር እንኮሳዛና ድላሚኒ ዙማ ዜናው እንዳስደነገጣቸው ተናግረው የሱዳን መንግሥት ተጠያቂዎችን በአስቸኳይ ለፍትሕ እንዲያቀርብ ጠይቀዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙንም እንዲሁ የቺፍ ዴንክ ወልዴንግንና የሰላም ጥበቃ ኃይላቸውን አባል መገደል አውግዘው ለንጎክ ዲንካ ጎሳ፣ ለኢትዮጵያ መንግሥትና ለተገደሉት ቤተሰቦች ሐዘናቸውን ገልጸዋል። የሱዳንና የደቡብ ሱዳን መንግሥታትና የንጎክ ዲንካ ማኅበረሰብ አባላት መረጋጋት እንዲኖራቸው ሚስተር ባን ጠይቀዋል። አድራጎቱን ዩናይትድ ስቴትስም እንደምታወግዘው በደቡብ ሱዳን የአሜሪካ አምባሳደር ሱዛን ፔጅ አመልክተዋል። ስለ ሁኔታው የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ኢትዮጵያ አሁን ባለችበት ሁኔታ ከማንም ጋር ወገና እንደማትቆም ገልጸው ሁኔታውን ለማረጋጋት ከሁሉም ወገኖች ጋር እየሰራች መሆኗን አመልክተዋል። የኢትዮጵያ መንግስት ከድንቄም ምስርየም ሁሉም ጎሳዎች ጋር ከዛም በላይ ደግሞ በሁለቱ ሱዳኖች መካከል ባለው ግንኙነት ገለልተኛ ነው። ሁለቱንም በጉርብትና በወንድማማችነት በኩልነት ዓይን ነው የሚያየው። ስለዚህ በተሻለ መጠን ይሄ በሁለቱ መካከል ያለው ልዩነት በተሻለ መጠን በሰላማዊ መንገድ እንዲቃለል የማግባባት የማቀራረብ ስራ ነው መስራት የሚኖርበት። በኛ በኩል የሚኖረው መልእክት ብቻ በአጠቃላይ ይሄ ነው። ክቡር ዶክተር ቴዎድሮስ የውጭ ጉዳይ ሚኒስትሩም የሰጡት መግለጫ ይህን ነው የሚያመለክተው እና ሁለቱ መሀል ያለው ነገር ሰላማዊ በሆነ መንገድ በተረጋጋ መንገድ በውይይት እንዲፈታ በሰለጠነ መንገድ እንዲፈታ ማድረግ ነው። እኛ በእኛ በኩል ያለው እና እዛም እያለው እኛ የጦር ምንድን ነው ሰላም ጠባቂ ኃይል፣ ይህን ነው ሲሰራ የቆየው። ዶክተር ቴድሮስ በሰጡት መግለጫ ላይ ውግዘታቸውን ነው ያሰሙት። አዎ የሚወገዘው አክቱ ይወገዛል። ይሄ አክሽን ይወገዛል። ውግዝ ነው። በአመፅ የሚፈታ ነገር መኖር የለበትም ነው። በዚህ ግን ምን ማለት ነው? በሌላ በኩል ይሄ ነገር ሊፈታ የሚችለው በሰላማዊ መንገድ በውይይት በመግባባት የሚለውን ነገር ነው እኛ የምናተኩርበት። ምክንያቱም እንደምታውቀው ሰለሞን፣ እዛ ጋር ኢትዮጵያ ገለልተኛ ኃይል ናት። በሁለቱም ሱዳኖች መካከል ባለው ጉዳይ ውስጥ በእኩልነት በትክክል በሀቅ የምታስተናግድ ሁሉንም የምዳኝ ሀገር ተብላ የምትወሰድ ሀገር ናት። ይህንን አቋማችንን ነው እዛ አካባቢ እንዲቆይ የምንፈልገው። ይህን ደግሞ በትክክል ከልባችን ነው የምናስተናግደው። ትክክለኛ አቋም ነው። በዚህ መሬ ነው የምንሄደው እና ስለዚህ ማንንም አንወግንም ነው። ሁለቱንም በእኩልነት ለሁለቱም ጥቅም በጋራ ጥቅም የሚጠቅም አቋም ወማ ቅጣጫ እንዲቀየስ እንዲተገበር ነው የምንፈልገው እዛ አካባቢ። በዚህ ሁኔታ ግን እኚህ የጎሳ መሪ በሰላም ሁኔታ ላይ ለመነጋገር በተባበሩት መንግሥታት ድርጅት ክትትል የሚካሄድ ውይይት አድርገው እየተመለሱ ነው ይሄ ጥቃት የተፈጸመባቸው ጥቃቱ የተፈጸመባቸው በተባበሩት መንግሥታት ኃይል ታጅበው እየሄዱ በነበረበት ሁኔታ ነው። ምንም እንኳን ኢትዮጵያ በሰላም አስከባሪነት እዛ ያለች ቢሆንም አንድ ወታደሯ ተገድሏል። ሁለት ወታደሮቿ ቆስለዋል በዚሁ ግጭት ውስጥ እና እንዴት ነው ያለምንም አንድ የሆነ አቋም ልታስተናግድ የምትችለው ይህንን ሁኔታ ኢትዮጵያ አክሽኑን ይሄንን ተግባር የተፈጸመውን ተግባር ኢትዮጵያ አውግዛለች በግልጽ ምንም ጥያቄ የለው ይሄ ትክክለኛ አቋም ነው። ግን እያልኩ ያለሁት በአጠቃላይ በሁለቱ ወገኖች መካከል ያለውን ልዩነት በገለልተኝነት መንፈስ ነው እያስተናገድ ነው ያለውን ለማለት እንጂ ይሄንንማ አክሽን ይሄንንማ አቋም ይሄንንማ ተግባር ትክክል ነው መወገዝም አለበት ነው። ይሄ የሚወገዝ ነው። ይህንን እኛ ብቻ አይደለም ሰላም ወዳድ የሆኑ ኃይሎች በሙሉ ያጉዙታል። ሱዳኖች ያጉዙታል፣ ሌሎችም ያጉዙታል። ሁሉም ያወግዘዋል። አምባሳደር በብዙዎች በኩል አሁን እየተሰጋ ያለው ምናልባት ይሄ ግድያ አዲስ አይነት ጸብ እንዳያጭር፣ አዲስ አይነት ውጥረት በአካባቢው እንዳይፈጥር ነው። ምን ይመስላል ብለው ያስባሉ? አሁን በአካባቢ ያለው ሁኔታ ወደየትስ ሊያመራ ይችላል? ጥሩ ነገር በሚሰራበት አካባቢ ሁልጊዜ መጥፎ ነገር እንዳለ ነው። መጥፎ ነገር የሚሰሩ አፍራሽ ነገር የሚሰሩ ሰዎች፣ ኃይሎች፣ አቋሞች ሁልጊዜም አሉ እና ይህንን መታገል ነው እንግዲህ አንዱም ነገር ይሄ ነው። እንግዲህ ትልቁ ተግባር ምንድን ነው? እነዚህን ሁሉ ችሎ ይህን ሁሉ በሙሉ ታግሎ ማሸነፍና ይሄን አልፎ በተቻለ መጠን ሁለቱ ሱዳኖች መካከል ወንድማማችነት እንዲፈጠር፣ ሰላም እንዲፈጠር የተስማሙባቸውን ነገሮች በ እንዲተገብሩ ማድረግ ለኢትዮጵያም ደግሞ መልካም ጎረቤት እንደሆኑ ማድረግ ነው፣ በእኛ በኩል ያለን ፍላጎት። አሁን ያለው በትክክል መሬት ላይ ያለው ሁኔታ ወዴት ያመራል የሚል ሀሳብ ነው በኢትዮጵያ መንግስት በኩል ያለው እና ሁልጊዜም የተሻለ ነገር ይመጣል፣ የተሻለ ነገር ይፈጠራል፣ ሁለቱ ይቀራረባሉ። ምክንያቱም በተጨባጭም እየታየው ነገር ይሄ ነው። ምንም እንኳን አልፎ አልፎ የሚታዩ እንደዚህ አይነት ክስተቶች ቢኖሩም ማለት ነው የሚል ተስፋ ነው ያለው። እስካሁንም እየተደረገ ያለው ነገር ይሄ ነው። ዘጠኝ ነገሮች ላይ ተስማምተዋል። ከዛ በኋላ ደግሞ የማግባባት ስራዎች በኢትዮጵያ አመራር በኩል ተሰርተዋል። አሁን ለምሳሌ ከተግባቡባቸው ነገሮች ውስጥ የዘይት ፍሰቱን፣ የንግዱን ነገር ጀምረውታል። ይህ በጣም ትልቅ ነገር ነው። ሌሎችም ጉዳዮች ላይ አከራካሪ ድንበሮች ላይ ምን ላይ የመሳሰሉት ነገር ላይ እንደገና ደግሞ የበለጠ ጉዳያቸውን ልዩነታቸውን እያጠበቡ ይሄዳሉ ነው በአንዱ ልዩነት ላይ መቀራረብ ሲፈጠር በሌሎች ልዩነቶች ላይ መቀራረብን ይፈጥራል ነው እኛ አመለካከት ይሄ ነው ትክክለኛው መንገድ ስለዚህ አሁንም ተስፋ አለው ነው ዋናው ነገር ምንድን ነው? ጥሩ ነገር፣ ጥሩ ጉዞ፣ ጥሩ እርምጃ መጀመር ነው። ጥሩ እርምጃ ጀምሯል። ለዚህም እንግዲህ ኢትዮጵያ ትልቅ አስተዋጽኦ አድርጋለች። ሌሎችም ወገኖች ማለት ነው፣ ለምሳሌ አፍሪካ ከፍተኛ አደራዳሪ ብዝምን ጨምሮ ማለት ነው። እንግዲህ ይሄ ውጤት ያስገኛል ወደፊት። ስለዚህ ምንም ተስፋ ቢስ ነገር የለም። ተስፋ የሚጣልበት ተስፋ የሚጫርበት ነገሮች እየተሻሻሉ የሚሄዱበትን አይነት አቅጣጫ ነው እያየን ያለን። ከቺፍ እንጎኮል ግድያ ወዲህ ካርቱምና ጁባ ላይ ያለው ሁኔታ ምን ይመስላል? ይህንን መገ ገማ ለጊዜው የተገመገመ ነገር በእጅ የያዝኩት ነገር ስለሌለ፣ ዋል ስሜቶች እዚህም እዛም ሊኖሩ ይችላሉ የተለዩ ስሜቶች ግን በተጨባጭ እንዲህ አይነት ነው ብዬ የምነግርህ ነገር አይኖርም። ምክንያቱም የተገመገመ ነገር ስለሌለ ከሁለቱም አቅጣጫ። ሌላ አምባሳደር የሚስሪያ ጎሳ አባላት የካርቱም መንግስት ቀደም ሲል ለነበረው የውሳኔ ህዝብ ጉዳይ የአብዬንም ክልል ለመወሰን ጉዳይ በአካባቢው የራሱን መገኘት ለማጉላት ሲል ከሰሜን እያጓጓዘ ያመጣ የሰጣቸውና ያሰፈራቸው የጎሳ አባላት ነው እያሉ የደቡቦቹ ሲከሱ እንደነበረ እናውቃለን። የኢትዮጵያ መንግስት ይከታተለዋል። በቅርብ ይህንን ጉዳይ እርሱ የሚያውቁት ነገር አለ። ስለዚህ ወል በነገራችን ላይ እንደ ጎረቤት ሀገርም በዛም አካባቢ ደግሞ ሁለቱን ለማደራደር ግንባር ቀደም ተግባር እንደ መያዛችንም እንደ እጋድ አባልነታችን እንደ አፍሪካ ህብረት አባልነታችን ከማንኛውም እንደ ጉርብትናችን በተለይ የሱዳን ሰላም ከኛ ጋር እጅግ በጣም የተያዘ ከመሆኑ ጋር እዛ ጋር ያለውን ነገር በጥብቅ ነው የምንከታተለው። በተለይ አቤም በተመለከተ በድንቄ ጎሳዎችና እዛ በብዛት ያላቸው እንደገና ምስርዬዎች እየተመላለሱ በግጦሽ ጊዜ በተወሰኑ ወራት የሚመጡበትን ሁኔታ እና ይሄም ያስከተለውን ክርክር እዛ አካባቢ ሪፈረንደም ሊካሄድ ምን ሊሆን እንደሚችል እዛ አካባቢ ማን ምን ሊያደርግ እንደሚችል አንዱ አንዱ ስለ አንዱ ያለውን ጥርጣሬ ጠቅላላ ያለውን ሚስ ፐርሰፕሽን እና ትክክለኛ ፐርሰፕሽን ሁሉንም ነገር በኢትዮጵያ በቅርቡ ነው የምትከታተለው። ምክንያቱም አንደኛ የጎረቤት ሀገር ጉዳይ ስለሆነ ከኛ ነፃነት ከኛ ሉዓላዊነት ጋር ከኛ ሰላም ጋር በቅርብ የተያዘ ነገር ስለሆነ ነው ማለት ነው። እንደ ጎረቤት ሀገርም ከማንም ሀገር ከአፍሪካ ሀገር በላይ እዛ አካባቢ ያለውን ነገር በደንብ በዝርዝር ያሉትን ስሜቶች ያሉትን ሁኔታዎች ያሉትን ውጣውረዶች ከውጭ ያሉትንም እዛ አካባቢ ተጽዕኖ የሚያደርጉ የፖለቲካ ክስተቶችን ጭምር በደንብ ነው የምንከታተለው፣ የውስጡንም የውጭውንም፣ ግን ከሩቅ ያለውንም ነገር ማለት ነው። ስለዚህ ኢትዮጵያ እዛ አካባቢ ምንም ናይቪቲ የለም። ይሄ ዋህነት ምናምን ነገር ኢትዮጵያ ማታውቀው ነገር የለም ለማለት መፈለም ለመሆኑ አምባሳደር የተገደለው ወታደር አስከሬንና ቁስለኞቹ ወታደሮች ወደ ኢትዮጵያ ተመልሰዋል። ይህ ነገር ዛሬ አሁን የሆነ ነገር ከመሆኑ ጋር አሁንም በቅርበት ነው ያስገኝና መረጃውን የተጣራ መረጃ ዝር መረጃ የለኝም እና የምነግር ነገር አይነ የኢትዮጵያ ሰላም አስከባሪ ሀይል በአሁኑ ጊዜ ልክ አሁን ባለንበት ሁኔታ ምን እየሰራ ነው እዛ አካባቢ ወል አንደኛ እዛ አካባቢ የነበረውን ውጥረት ማ ገብ ስራ ሰርቶ ውጥረቶች ረግቧል። ስደተኞች ከአካባቢ በውጥረቱ ምክንያት የተፈናቀሉ ሰዎች እዚ አካባቢ እንዲመለሱ ያደረገው ጥረት ተሳክቷል። በተሻለ መጠን እዛ አካባቢ የተረጋጋ ሁኔታ እንዲፈጠር ስራ ሰርቶ ሁኔታዎች ተረጋግቷል። እዛ አካባቢም ጊዜ አስተዳደሮች እንዲመሰረቱ እና እዛ አካባቢ ያለውን ነገር ራን እንዲያደርጉ ስራ ሰርቷል። የአካባቢው መዋቅሮች፣ የጥበቃ የጸጥታ መዋቅሮች የሚፈጠሩ ሁኔታዎችን አመቻችቷል። በአጠቃላይ ምንድን ነው ወደፊት ምናልባት እዛ አካባቢ የአቤን ስታተስ ወይም ሁኔታ ለመወሰን የሚደረገው ሬፍረንደም ለማካሄድ የሚያስችሉ መሰረታዊ ሁኔታዎችን አመቻችቷል። በአጠቃላይ በሁለቱ ሱዳኖች መካከል የነበረውን ግጭት በዛች አካባቢ ማለት ነው እንዳይኖር አድርጎታል። ይሄ ትልቅ ነገር ነው። ምክንያቱም የትልቁን ችግር አንዱን ትልቁን አካል ማለት ነው ሊጋጩ የሚችሉበት ሊፋለሱ የሚችሉበት ሊዋጉ የሚችሉበትን ነገር አስወግዷል ማለት ነው እና ትልቅ ስራ ነው የሰራው። እሺ፣ አምባሳደር ዲና ሙፍቲ፣ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ አመሰግናለሁ። እኔም አመሰግናለሁ። መልካም